ትላንት በሚሊኒየም አዳራሽ የተከፈተው አውደ ርዕይና ባዛር ያዘጋጀው ማን ነው? አላማውስ? ብለን የኢትዮጵያ ጨርቃጨርቅና አልባሳት ኢንዱስትሪ ማህበር ፕሬዝዳንት የሆኑት አቶ ፋሲል ታደሰን ጠይቀናቸው ተከታዩን ብለውናል። ያዘጋጀ ነው እኛለን ሁለተኛ ደግሞ የአፍሪካ ጨርቃጨርቅ ማህበርና የኢትዮጵያ ጨርቃጨርቅ ማህበር፣ ከዛ ደግሞ የኢስት አፍሪካ አዘጋጆች አሉ። የሜስ ፍራንክፎርት ማለት እኛ ሶስታችን እንግዲህ ከዩኤስ የሳኢዲ ጋር በመሆን ያዘጋጀ ነው። አለማው ኢትዮጵያ የጨርቃጨርቅ መዳረሻ መሆኗን ለማሳወቅ ነው። አንደኛ የሶርሲንግ መዳረሻ ማለት ነው። ሶርሲንግ ማለት ሰዎች መጥተው የሚገዙበት ማለት ነው። ሁለተኛ የኢንቨስትመንት መዳረሻ መሆኗን፣ ስለዚህ የገዢዎችም መዳረሻ የኢንቨስተሮችን መዳረሻ መሆኗን ለማሳወቅና ፕሮሞት ለማድረግ ነው። በአውደ ርእዩ እየተሳተፉ ያሉት እነማን ናቸው? በእስካሁን ቆይታችሁስ አላማችሁ እያሳካችሁ ነው ወይ? ብለን ለጠየቅናቸው አቶ ፋሲል ሲመልሱ እንዳሰብነው ነው። ትላልቆቹ ገዢዎች አለም አለው የሚባሉ መጥቷል። አንድ ይሄ ነው። ከእነሱ ጋር ደግሞ አብረው የሚመጡ ኢንቨስትመንት የሚያካሂዱ አምራቾች አሉ። እነሱንም መጥቷል። ደስ ብለናል። ወደ 185 ኤግዚቢተርስ መጥተዋል ከ25 ሀገር የተወጣጡ ከኤዥያ፣ ከኤውሮፕ፣ ከሚድል ኢስት፣ ከአፍሪካ፣ ከአሜሪካ በሙሉ መጥተዋል። ሚገርምህ ድሮ ማያናግሩን የነበሩ ሰዎች አሁን ኢትዮጵያ መዳረሻ መሆኗን ተገንዝበዋል። እውነቴን ንኮ ነው። ለማናገር አፍሪካ ደግሞ አይነት ኢትዮጵያ ምን ሲሉ የነበሩ አሁን አይተውታል። በጣም በከፍተኛ ደረጃ ሞቲቬትድ ናቸው። ወጣት መሰረት ንጋቱ የኢትዮጵያ ባህላዊ አልባሳትና ጌጣጌጥ ይዛ ነበር በአውደ ርዕዩ ስትሳተፍ ያገኘናት። ኤግዚቢሽኑ ጥሩ ነው። ኤክስፖርት ለማድረግ ይጠቅመናል ብዬ አስባለሁ። ቫይቲ የተባለ እድሜ ጠገብ የጀርመን ጨርቃ ጨርቅ ማሽን አምራችን ሲያስተዋውቁ ያገኘናቸው ሚስተር ቺኒዶን ኪሜታ በበኩላቸው ቫይቲ ግሩፕ የተባለ የጀርመን የጨርቃ ጨርቅ ማሽን ማምረቻ ኩባንያ ላለፉት ስልሳ ዓመታት በማምረት ሂደት ላይ የነበረና ያለ ነው። ድርጅታችን በተለይም የጨርቃ ጨርቅ ምርት የመጨረሻውን ክፍል የሚሰሩ ማሽኖችን አምርቶ በመሸጥ ይታወቃል። ስለዚህ በዚህ አውደ ርዕይ በመካፈሌ በጣም መስጦኛል። ሌላው ያነጋገርናቸው የጃፓኑ የአማቶ የጨርቃጨርቅ ማምረቻ ማሽን አምራች ባልደረባ የሆኑት ሚስተር ቤንጃሚን ፎንራን ናቸው። እዚህ ኢትዮጵያ ውስጥ በተዘጋጀው አውደርኢ የተሳተፍ ነው። የእኛ ምርት የሆኑት ማሽኖች በታላላቅ የኢትዮጵያ ፋብሪካዎች ተተክለዋል እና የበለጠ ለማስፋፋት በማሰብ ነው። ትናንት የተከፈተው አውደርኢ በእስካሁን ቆይታው በርካታ የአዲስ አበባ ከተማ ነዋሪዎች እየጎበኙት እንደሆነ ተመልክተናል። አቶ ናትናኤል ሙልጌታ ከታዛቢዎቹ አንዱ ናቸው። ኤግዚቢሽኑ ያው በኢትዮጵያ ውስጥ የሚመረቱንና ከኢትዮጵያ ውጭ ያሉ ፕሮዳክቶችን ከሰዎች ጋር ኮሚኒኬት አድርገህ ኦንላይን ላይ ተገናኝተህ እንዴት የሀገርን ምርት ወደ ውጭ ከእነሱ ጋር ያላቸውን ደግሞ ያው ኢትዮጵያን ባህልና እንደገና ኢትዮጵያ ውስጥ ፕሮዳክት የሚሆኑትን ከነሱም ደግሞ ምን አይነት ነገሮች ፕሮዳክት አድርገው ወደዚያ ምጥተው እንደሚሸጡ ለዛ ነው እና የጎበኘን ነው። ሴላቸው ደግሞ ነገ ደግሞ የመጨረሻው ቀል ሽያጮች ያሏቸው አንዳንድ ነገሮችን ቴክ እናደረጋለን። በአውደ ርዕዩ በኢትዮጵያ ብሎም በአፍሪካ በጨርቃጨርቅ ኢንዳስትሪው ያሉ እምቅ ሀብቶችን በተመለከተ የምክክር መድረክም እየተካሄደ ነው። አውደ ርዕዩ ነገ ይጠናቀቃል ተብሎ ይጠበቃል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም